The voice of America. of <laughs> <Be away. laughs> አለፈው ሳምንት አጋማሽ እስከ ሳምንቱ መጨረሻ ድረስ በኡጋንዳ ጉብኝት ማድረጉን ይጠቁማል። በአፈ ጉባኤ አቶ ታደሰ ጨፎ የሚመራው የኢትዮጵያ ልኡካን ቡድን ከኡጋንዳ የሕዝብ ተወካዮች ምክር ቤት አፈ ጉባኤና እንዲሁም ከፕሬዚዳንት ዮሪ ሙሴቬኒ ጋር ተነጋግረዋል ይለናል። ገልሞ ዳዊት በተከታዩ ዝርዝሩ ባለፈው ሳምንት አጋማሽ ኡጋንዳ ካምፓላ የገባው የኢትዮጵያ ፓብሊክ ዲፕሎማሲ ቡድን በኡጋንዳ ቆይታው ከተለያዩ የአገሩ መንግስት መሪዎች ጋር ተገናኝተዋል። በኡጋንዳ የኢትዮጵያ ባለሙሉ ስልጣን አምባሳደር አለምጻዊ መሰረት በህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ የሚመራው የልዑካን ቡድን ያደረገው ጉብኝት የኢትዮጵያንና የኡጋንዳን ግንኙነት ለማጠናከር ነው ብለዋል። እነዚህ ሁለት አገሮች የጋራ የሆነ ድንበር የላቸውም። ሁለቱም በደቡብ ሱዳን እና በኬንያ አማካኝነት ካልሆነ የጋራ ድንበር ሽሸል ባያደረጉም ነገር ግን ሁለቱ አገሮች በጣም ጠንካራ የሆነ በሁለትዮሽና በሌሎች በባለብዙ ወገኖች የጠበቀ ግንኙነት አላቸው። በልዑካን ቡድኑ የሚኒስቴር መስሪያ ቤት ኃላፊዎች ግለሰቦች ታዋቂ ሰዎችና ሌሎችም የተገኙ ሲሆኑ የልዑኩ መሪ አፈ ጉባኤ ታገሰ ጫፎ ከኡጋንዳ ፕሬዚዳንት ዩሪ ሙሴቬኒና ሌሎች ባለስልጣናት ጋር ተገናኝተዋል። አፈ ጉባኤው ከኡጋንዳ መሪዎች ጋር የተነጋገሩት በኢትዮጵያና በኡጋንዳ መካከል ስላለው የዲፕሎማሲ ግንኙነት፣ የህዝብ ለህዝብ ግንኙነትና የንግድ ትስስር ስለማሻሻል መሆኑን ታውቋል። ኢትዮጵያና ኡጋንዳ የናይል ቤዝን ኢኒሽቲቭ አባል ስለሆኑ ሰሞኑን በኢትዮጵያ በሱዳንና በግብጽ መካከል በህዳሴ ግድብ አሞላል ዙሪያ ያለውን ሹክቻ አፈ ጉባኤው ከኡጋንዳ ፕሬዚዳንት ጋር የተነጋገሩት አለ ወይ? የኢትዮጵያ የግብጽና የሱዳን ጉዳይ በተመለከተ ሁሉም ሰው አሁን እንደሚያውቀው በሚዲያም እንደሚታየው ራሱን ችሎ በድርድር በውይይት ላይ ያለ ጉዳይ ስለሆነ በእሱ ላይ ምንም አይነት ውይይትም አልተደረገም። ነገር ግን በቅርቡ ኡጋንዳ ሲኤፍኤውን ራቲፋይ ማጥረቋ ይታወቃል። ይሄንን በተመለከተ የኢትዮጵያ መንግስት ለኡጋንዳ መንግስት ያለውን አድናቆት ገልጸዋል። የኡጋንዳ ሕዝብ ተወካዮች ምክር ቤት ሊያጸድቅ ያለው በአባይ ተፋሰስ ሀገሮች የቀረበ ስምምነት መሆኑንም አምባሳደሯ አብራርተዋል። በኢትዮጵያና ና በኡጋንዳ መካከል ያለው ዲፕሎማሲ ግንኙነት መልካም መሆኑንም ጠቅሰው በንግድና ኢንቨስትመንት ረገድ ግን አጥጋቢ ያለመሆኑን ተናግረዋል። ስለዚህም ሁለቱ ሀገሮች በኬንያ ና በደቡብ ሱዳን በኩል ባለው ቅርብ ድንበር የሚያገናኛቸው መንገድ ለመስራት ከስምምነት መድረሳቸውንም አምባሳደር አለምጻይ ለቪኦኤ ገልጸዋል። ለአሜሪካ ድምጽ ገልሞዳዊት Can I Ruby?